በተባበሩት መንግስታት ድርጅት በኤርትራ የሰብዓዊ መብት ሁኔታ ልዩ ዘጋቢ ሼኢላ ኬትሩት ለዘገባቸው ባሰባሰቡት መረጃ ላይ ተመርኩዘው በኤርትራ ስለሚፈጸሙ የሰብዓዊ መብት ጥሰቶች ይናገራሉ። ኢጣሊያ ከገቡ የተለያዩ ሰዎች ጋር ተነጋግሬ የደረስኩበት ድምዳሜ የሰብዓዊ መብት ሁኔታን በተመለከተ ኤርትራ ውስጥ ምንም የተቀየረ ነገር የለም። አሁን ድረስ ከመኖር መብት ጋር በተያያዘ ጥሰት ይካሄዳል። የዘፈቀደ እስራት ይፈጸማል። በብሔራዊ አገልግሎቱም ውስጥ ጥሰት አለ። ኬተሩት በኢጣሊያ ካነጋገሯቸው ኤርትራውያን መካከል አንዳንዶቹ የብሔራዊ አገልግሎት ግዳጃቸውን መወጣት ጀምረው እንደነበር እና ከረፍት በጊዜ አልተመለሳችሁም በማለት ወይም በሌላ ጥቃቅን ምክንያት የተነሳ የመታሰር እጣ ገጥሟቸው እንደነበር ገልጸውላቸዋል። ከብሔራዊ ውትድርና ካመለጡ ሴቶችም ጋር ተነጋግሬ ነበረ። እነሱም በብሔራዊ አገልግሎት ግዳጅ ወቅት የወሲብ ጥቃት እንደሚፈጸም ገልጸውልኛል። የኢጣሊያ መንግሥት ባወጣው ዘገባ መሰረት ካለፈው ጥር ወር አንስቶ እስከ መስከረም ድረስ ወደ 135 ሺህ የሚጠጉ ስደተኞች ኢጣሊያ ሲገቡ ከእነዚህ መካከል 32 ሺህ የሚሆኑ ኤርትራውያን ናቸው። ከአንድ ዓመት በፊት በላምፔዱዛ አቅራቢያ ከሰመጠው የስደተኞች ጀልባ በርካታ ኤርትራውያን ህይወታቸውን እንዳጡ ይታወሳል። በኤርትራ ይፈጸማሉ የተባሉትን የሰብአዊ መብት ጥሰቶች ለማስቆም ኬትሩት መፍትሄ የሚሉትን በመጨረሻ እንዲህ ይገልጻሉ። በመጀመሪያ ደረጃ ክስ ሳይመሰረትባቸው እስር ቤት የሚገኙትን ፍቱ። የታሰሩበት ምክንያት ሕጋዊ መሆኑ መጣራት አለበት። ይሄ አንዱ ነገር ነው። ሌላው የብሔራዊ አገልግሎቱ የጊዜ ገደብ ያልተደረገለት ሁኔታ ሊመረመር ይገባል። ሰዎች ለምንድን ነው በብሔራዊ አገልግሎት ውስጥ ያሉት? የእነሱን መብት ሊጠበቅ ያስፈልጋል። ሌላው ነገር ደግሞ የመማር መብትን ይመለከታል። ተማሪዎች የሁለተኛ ደረጃ ትምህርታቸውን ሳዋ በሚሉት የብሔራዊ ውትድርና ማሰልጠኛ ማዕከል ውስጥ እንዲያጠናቀቁ የሚደረግበት ሁኔታ፣ እንደኔ አመለካከት፣ ይህ በጠቅላላ ሊቆም የሚገባ ነገር ነው። ሳዋ ስኩል